ይህ የአሜሪካ ድምፅ ነው። በ22፣ በ25ና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ የአሜሪካ ድምፅ ዝግጅታችን አሁን ጀመረ። ፑንትላንድ ሰነድ አልባ ኢትዮጵያውያንን መያዟን አስታወቀች። በጣም የለሚ መሐመዲ ወቅት ያን ብራንሱ ዲደነ ያና አመገሩ ኢትዮጵያ ገሉ በርባና ላሚ መሐመድ እባላለሁ። ወደ ሳውዲ አረቢያ ሄደን ስራ ለማግኘት ነበር ሀሳባችን። አሁን ግን በገጠመን ከባድ ችግር ምክንያት ወደ ሀገራችን ኢትዮጵያ መመለስ ነው የምንፈልገው። ሰዎች በረሃብ እየሞቱ ነው። በርካቶች እየተሰቃዩ ነው። ያለን አንድ ፍላጎት ወደ ሀገራችን መመለስ ነው። መካን ያብሳቀመሪ ጀደማይብሳ ቀማር ባላለሁ ከሀረርጌ ነው የመጣሁት። ወደ ሳውዲ አረቢያ ሄዶ ለመሥራት ገንዘብ ከፍዬ ነበር የወጣሁት፣ ግን በወታደሮች ተይዤ አምስት ቀናት ታሰሩ። አሁን ወደ ኢትዮጵያ ተወስጄ ለመንግሥት እንደሚያስረክቡኝ ያስታውቋል። ከተያዙትና በጭነት ከተወሰዱት ኢትዮጵያውያን መካከል አስተያየታቸውን የሰጡት ነው። ቀደም ሲል የተከታተላችሁት የተመለከተው ዘገባችን በምሽቱ አብይርስ ወደ እናንተ ይደርሳል። ይህንና ሌሎች ሀገራዊና ዓለም አቀፋዊ ዘገባዎች በምሽቱ ዝግጅቶቻችን ተካተዋል። ሰላም ጤና ይስጥልን። አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል? አስማማየ ነው ነኝ ምሽቱን እያስተናገድኳችሁ ከእናንተ ጋር ቆይታ አድርጋለውኝ። የዛሬን ከስቱዲዮ ቅንብሩ ምትመራልን ብርሃን አይሉናት የዓለም ዜናዎችን ስመኝሽ ቆይ የምታቀርብልን ይሆናል። የፕሮግራም ዋና አዘጋጅ ጽዮን ግርማናት እስከ ምሽቱ አራት ሰዓት ድረስ ከእኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ለዓለም ዜናዎቹ ወደ ስመኝሽ ልባቸው በድጋሚ እንደምናመሻችሁ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል በምስራቅ ኮንጎ በሩዋንዳ የሚደገፉ አማጽያን ወደ ዋናው ከተማው እንደሚገፉ አስታወቁ፣ የፈረንሳይ ኃይሎች ከቻድ ሙሉ ለሙሉ ለቀው ወጡና በዋሽንግተኑ የአውሮፕላን አደጋ ላይ የሚደረገው ምርመራ ቀጥሏል የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የሶማሊያ የፑንትላንድ ግዛት ባለስልጣናት የመኖሪያ ፍቃድ የሌላቸውን የውጭ ሀገር ዜጎች ከሀገራቸው ለማስወጣት በወሰዱት እርምጃ በቦሳሶ ከተማ የሚኖሩ በመቶዎች የሚቆጠሩ ኢትዮጵያውያንን መያዛቸውን አስታወቁ። በቁጥጥር ስር የዋሉትን ስደተኞች ወደ ኢትዮጵያ እንዲመለሱ ለማድረግ በጭነት መኪና ከከተማው እንዲወጡ መደረጋቸውም ተገልጿል። እርምጃው የተወሰደው ፑንትላንድ ኃይሎች እስላማዊ መንግስት ታጣቂዎች ጋር ጦርነት እያካሄዱ ባሉበት ወቅት ነው። አድማጮች፣ የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ምስራቃዊውን የኮንጎ ትልቅ ከተማ የተቆጣጠሩት በሩዋንዳ የሚደገፉ አማጽያን ዋና ከተማውን ኪንሻሳን እስከሚቆጣጠሩ ድረስ ትግላቸውን እንደሚቀጥሉ ሐሙስ ዕለት አስታውቀዋል። የሀገሪቱ ፕሬዚዳንት ፌሊክስ ቲሺሴኬዲ በበኩላቸው አማጽያኑን ለመቆጣጠር ከፍተኛ ወታደራዊ ቅስቀሳ እንዲደረግ ጥሪ ያቀረቡ ሲሆን የመከላከያ ሚኒስትራቸውም ለውይይት የቀረበውን ጥሪ ውድቅ አድርገዋል። የኮንጎ መከላከያ ሚኒስትር ጋይካ ቦምቦ ሙአዲያም ቪታ በቪዲዮ አማካኝነት ባስተላለፉት መልእክት ውይይት ለማድረግ የሚደረግ ማንኛውም እቅድ ወዲያውኑ እንዲከሽፍ ይደረጋል ብለዋል። የፕሬዝዳንቱ የቅርብ አጋር የሆኑት ሞዲያ ማቪታ በዚሁ መልእክታቸው እዚሁ ኮንጎ ቆይተን እንዋጋለን። እዚህ በሕይወት መኖር ካልቻልን ደግሞ እዚሁ እንሞታለን ብለዋል። የኤም 23 አማጽያን በበኩላቸው ከመንግስት ጋር ንግግር ለመጀመር ፈቃደኛ መሆናቸውን ቢናገሩም አላማቸው ግን የፖለቲካ ስልጣን ለማግኘት መሆኑን ከቡድኑ አመራሮች መካከል አንዱ የሆኑት ኮሎኔል ጋንጋ ገልጸዋል። ወደ ኪንሻሳ ሄደን ስልጣን መረከብና ሀገሪቱን መምራት እንፈልጋለን ያሉት ናንጋአ 1500 ኪሎ ሜትር ርቀት ላይ ወደሚገኘው ዋና ከተማ እንዴት ለመግፋት እንዳሰቡ የገለጹት ነገር የለም። የሩዋንዳው ፕሬዚዳንት ፖል ከጋሜ በኮንጎ ጉዳይ ከአንጎላ አቻቸው ጃዎ ሎሬንኮ ጋር መነጋገራቸውን አመልክተዋል። ሎሬንኮ ግጭቱ እንዲቆም ለማሸማገል እየሞከሩ ሲሆን ከአንድ ቀን በፊት ከፕሬዝዳንት ቲሼ ሴኬዲ ጋር ተገናኝተው ተወያይተዋል። ይህ በእንዲህ እንዳለ በዲሞክራቲክ ሪፐብሊክ ኮንጎ በመንግስትና ኤም 23 በተሰኘው ታጣቂ ቡድን መካከል የሚካሄደውን ጦርነት ለማስቆም አስቸኳይ የተኩስ አቁም ስምምነት እንዲደረግ የምስራቅ አፍሪካ ማህበረሰብ አባል ሀገራት አመራሮች ጥሪ አቅርበዋል። በአካባቢው የሚገኙ የረድኤት ተቋማት ግጭቱ በቀጠናው አስቀድሞም አስከፊ የነበረውንና ለረጅም ጊዜ የዘለቀውን ሰብአዊ ቀውስ የበለጠ እያባባሰው ነው ብለዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ረቡ ምሽት በድረገጽ አማካኝነት በመሩት ስብሰባ ላይ የሰባት አባል ሀገራት መሪዎች የተገኙ ሲሆን የኮንጎ ፕሬዝዳንት ፊሊክስ ቲሼሴኬዲ ግን በስብሰባው ላይ ሳይሳተፉ ቀርተዋል። ስብሰባውን ተከትሎ መሪዎቹ ባወጡት መግለጫ ተፋላሚዎቹ በምስራቅ ኮንጎ የሚካሄደውን ጦርነት እንዲያቆሙና የተጎዱ አካባቢዎች ለሰብአዊ እርዳታ ተደራሽ ሆነው እንዲመቻቹ ጠይቀዋል። በተጨማሪም በዚህ ሳምንት በዋና ከተማዋ ኪንሻሳ ለኤም 23 አማጺያን ቡድን ያደላሉ ተብለው በሚገመቱ በርካታ የተለያዩ ሀገራት ኤምባሲዎች ላይ ያነጣጠሩ ጥቃቶች መካሄዳቸውን ተከትሎ የኮንጎ መንግስት ሀገሪቱ ውስጥ ለሚገኙ ዲፕሎማሲያዊ ተልእኮዎች ጥበቃ እንዲያደርግ ጠይቀዋል። የኮንጎ መንግስት ሩዋንዳ በዚህ ሳምንት ጎማ ከተማን የተቆጣጠረውን ኤም 23 ቡድን ትደግፋለች ሲል ይከሳል። በመሆኑም በቲሺ ሴኬዲ እና በካጋሜ መካከል የቀጠለው ጸብ ተኩስ እንዲቆም የሚደረገው ጥሪ እንዳይሳካ ሊያደርገው ይችላል ሲሉ ተንታኞች ስጋታቸውን ይገልጻሉ። በዲሞክራቲክ ሪፐብሊክ ኮንጎ ለበርካታ አስርት ዓመታት በዘለቀ ቀውስ ውስጥ የቆየች ሲሆን በቀውሱ ምክንያት ከስድስት ሚሊዮን በላይ ሰዎች መፈናቀላቸውን የሰብአዊ እርዳታ ተቋማት አስታውቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የፈረንሳይ ኃይሎች ከምዕራብ አፍሪካዊቷ ቻድ ሙሉ ለሙሉ ለቀው ወጥተው መጨረሳቸውን የአገሪቱ ፕሬዝዳንት መሐማት ኢድሪስ ዴቢ በደስታ ተቀብለውታል። ይህም ፈረንሳይ ጂሃዲስት ታጣቂዎች በስፋት ከሚንቀሳቀሱበት የአፍሪካ ሳህል ቀጠና የመውጣቷ ሂደት የመጨረሻው ምዕራፍ ነው ተብሏል። ከአንድ ቀን በፊት በዋና ከተማው እንጃሚና በዝግ በተካሄደ ወታደራዊ ስነ ስርዓት ዴቢ ለቻድ ኃይሎችና ዲፕሎማቶች ንግግር ያደረጉ ሲሆን ፈረንሳይ በመካከለኛው አፍሪካ ሀገር የነበራትን የመጨረሻ የጦር ሰፈር አስረክባለች። ቻድም ከቀድሞ ቅኝ ገዥዋ ጋር የነበራትን ወታደራዊ ትብብር ሙሉ ለሙሉ አቋርጣለች። ከዚህ በኋላ የቻድ ባንዲራ ብቻ በሚውለበለብበት የጦር ሰፈር ሆነው ንግግር ያደረጉት ዴቢም ፈረንሳይ ከፈረንሳይ ጋር ያለን ወታደራዊ ትብብር ብናቋርጥም ግንኙነታችንን ግን እንቀጥላለን ብለዋል። አክለውም ቻድ የበለጠ ጠንካራና የተሻለ ጦር እንደምትገነባና በመከባበር እንዲሁም ነፃነትና ሉዓላዊነትን ባማከለ መልኩ አዳዲስ ትብብሮችን እንደምትፈጥር አመልክተዋል። ቻድ ከቅኝ ግዛት ነጻ መሆኗን ካወጀችበት እንደ አውሮፓውያን አቆጣጠር ከ1960 አንስቶ የፈረንሳይ ወታደሮችና ተዋጊዎች አውሮፕላኖች በቻድ ቋሚ መቀመጫ የነበራቸው ሲሆን የቻድን ጦር በመገንባት እንደረዱ ተመልክቷል። በተለይ ፈረንሳይ በማሊ በቡርኪና ፋሶና ኒጀር የተደረጉትን መፈንቅለ መንግስቶች ተከትሎ ከሀገራቱ እንድትወጣ ሲደረግ በሳል ቀጠና ውስጥ የነበራት ብቸኛው ትስስር የቻድ ጦር ሰፈር ነበር። እረቡ ምሽት ዋሽንግተን ዲሲ ውስጥ በረራ ላይ እያሉ በመጋጨታቸው ለ67 ሰዎች ህይወት መጥፋት ምክንያት የሆኑትን ሁለት አውሮፕላኖች ከወደቁበት ከፖት ከፖቶማክ ወንዝ ለማውጣት የሚደረገው ጥረት እንደቀጠለ ነው። ከበርካታ የአሜሪካ ተቋማት የተውጣጡት መርማሪዎች ከሄሊኮፕተር ጋር ተጋጭቶ ወንዝ ውስጥ በገባው የአሜሪካ አየር መንገድ ውስጥ የየሚገኘውን እና ጥቁሩ ሳጥን በመባል የሚታወቀውን የበረራ መረጃ የሚያስቀምጥ መሳሪያ ማግኘት ችለዋል። ዋናተኞች ወደ ወንዙ ውስጥ ጠልቀው በመግባት ተጨማሪ የአውሮፕላኑን ስብርባሪ አካል ለማግኘት እንደሚሞክሩም የእሳት አደጋ መከላከያ ባለስልጣናት አመልክተዋል። የብሔራዊ ትራንስፖርት ደህንነት ቦርድ የበረራ መረጃ መመዝገቢያውን ሳጥንና በአብራሪዎቹ ክፍል ውስጥ የተቀዱ የድምጽ መረጃዎችን ከመረመረ በኋላ አውሮፕላኖቹ በምን ምክንያት እንደተጋጩ ፍንጭ ሊያገኝ እንደሚችል እየተጠበቀ ነው። በአሜሪካ አየር መንገድ ከተሳፈሩት መንገደኞችና የበረራ ሰራተኞች መካከል በህይወት የተገኘ የሌለ ሲሆን በወታደራዊ ሄሊኮፍተር ውስጥ የነበሩት ሶስት ሰዎች በሙሉ ሕይወታቸው ማለፉን የፌዴራልና የአካባቢው ባለስልጣናት ሐሙስ ዕለት አረጋግጠዋል። ፕሬዚዳንት ዶናልድ ትራምፕ ለፌዴራሉ የበረራ አስተዳደር መስሪያ ቤት ምክትል አስተዳዳሪ መሾምን ያካተተ ሁለት የስራ ማስፈጸሚያ ትዕዛዞችን ሐሙስ ከሰዓት በኋላ ፈርመዋል። ትዕዛዙን በፈረሙበት ወቅትም ላደጋው የግጭት አደጋ የብዝሃነት መርሃ ግብሩ ተጠያቂ ነው ስሉ ያለምንም ማስረጃ ከሰዋል። ትራምፕ በፌዴራል መስሪያ ቤቶች ውስጥ የተተገበሩ የብዝሃነት እኩልነትና አካታችነት ፖሊሲዎችን በመጥቀስ በዲሞክራት ፕሬዝዳንቶች ባራክ ኦባማና የጆ ባይደን የተመሩት የቀድሞ አስተዳደሮች የትራፊክ መቆጣጠሪያዎችን የቅጥር መስፈርት ዝቅ ማድረጋቸውን ተናግረዋል። ይህን ለማወቅ ምክንያታዊ አስተሳሰባቸውን መጠቀማቸውንም ገልጸዋል። በሄሊኮፕተሩ ላይ የነበሩትን ሶስቱንም ወታደሮች ጨምሮ ቢያንስ 28 አስክሬኖች እስካሁን ከወንዙ ለማውጣት ተችሏል። በመጨረሻም የሐማስ ታጣቂ ቡድን በመጪው ቅዳሜ የሚለቀቁ ታጋቾችን ስም ይፋ አድርጓል። እስራኤልም ዜጎቿ እንደሚለቀቁ አረጋግጣለች። ለአራተኛ ዙር የሚደረገው የታጋቾችና የእስረኛ ልውውጥ የሚካሄደው ላለፉት አስራ አምስት ወራት በጋዛ የተካሄደውን ጦርነት ለማስቆም የተደረሰውን የተኩስ ማቆም ስምምነት ተከትሎ ነው። ቅዳሜ ከሚለቀቁት ታጋቾች መካከል እንደ አውሮፓውያን አቆጣጠር በጥቅምት 7 2023 በሐማስ በተፈጸመው ጥቃት ከባለቤቱ ሽሪና ከሁለቱ ወንዶች ልጆቹ ጋር የተወሰደው የ35 ዓመቱ ያርደን ቢባስ ይገኝበታል። የቤተሰቡ ዕጣ ፈንታ ግን እስካሁን አልታወቀም። ሁለተኛው የሚለቀቀው ታጋች በዩናይትድ ስቴትስ ኖርዝ ካሮላይና ግዛት የሚኖረውና የአሜሪካና እስራኤል ጥምር ዜግነት ያለው 65 ዓመቱ ኪት ሲገል ሲሆን እሱም ከባለቤቱ አቪቫ ሲገል ጋር ነበር የተወሰደው። ባለቤቱ አቪቫ ሲገል በህዳር 23 ተደርጎ በነበረው የተኩስ ማቆም ስምምነት ወቅት ተለቃለች። ሶስተኛው ታጋች የፈረንሳይና እስራኤል ዜግነት ያለው የ54 ዓመቱ ኦፈር ካልድሮንም አብረው ታግተው የነበሩት ሁለት ህጻናት ልጆቹና ከቀድሞ ባለቤቱ በህዳር ወር ተለቀው ነበር። በሌላ በኩል እስራኤል ከምትለቃቸው ፍልስጤማውያን መካከል ዘጠኙ የእድሜ ልክ እስራት የተፈረደባቸው ሲሆኑ ሰማንያ አንዱ ደግሞ የብዙ ዓመት እስራት ቅጣት የተሰጣቸው እንደሆኑ የፍልስጤማውያን እስረኞች ክበብ የተባለው ቡድን ቃል አቀባይ አመልክቷል። ይህ በእንዲህ እንዳለ የተኩስ አቁም ስምምነት ከተደረሰ ወዲህ ባሉት ቀናት ከ423 ሺ በላይ ፍልስጤማውያን ወደ ሰሜናዊ ጋዛ መመለሳቸው ተገልጿል። አድማጮች፣ ለሰዓቱ የያዝናቸው የዓለም ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ አስማማው ልመልሳችሁ። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት የጥር 23 2017 ዓ.ም የአሜሪካ ድምፅ የአርብ ምሽት ዝግጅታችን ነው። ቀደም ሲል ከዓለም የተሰባሰቡ ዜናዎች ወደ እናንተ ቀረቡ። ስመኝሽ ለዜናዎቹ አመሰግናለሁ። ያስተናግድኳችሁ ያለው ታስበማየኑ ነኝ። በስቱዲዮ ቅንብሩን ብርሃን ኃይሉ እንዲሁም የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባየ ገበውም ከኛ ቀራለች። ቀጥሎ ወደ እናንተ የሚደርሰው የምሽቱ አበይ ርዕስ ነው በሶማሊያ ፑንትላንድ ባለስልጣናት በበሳሶ ከተማ የሚገኙና የመኖሪያ ፈቃድ ወይም ሰነድ የሌላቸው በመቶ የሚቆጠሩ ኢትዮጵያውያን እንዲያዙ አድርገዋል። ወደ አገራቸው እንደሚመለሱም አስታውቀዋል። እርምጃው ሰነድ አልባ የውጭ ዜጎችን ከአገሪቱ የማስወጣት ዘመቻ አካል እንደሆነም ተመላክቷል። የተያዙ ስደተኞች በመኪና ተጭነው ከከተማዋ ውጭም ተወስደዋል። ይህም ወደ ኢትዮጵያ ለመመለስ በማሰብ ሳይሆን እንዳልቀረም ተነግሯል። የሱፍ መሀመድ የሱፍ ያጠናቀሩን ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል። በሶማሊያ የፑንትላንድ ባለስልጣናት በህገወጥ መንገድ ገብተዋል ያሏቸውንና በአብዛኛው ኢትዮጵያውያን ያሉባቸው በመቶ የሚቆጠሩ ስደተኞችን ይዘዋል። አብዛኞቹ የተያዙ ስደተኞች ወደ የመን ብሎም ሳዑዲ አረቢያ ለመሻገር በሚጠባበቁባት የወደብ ከተማ ቦሳሶ ነው። የፑንትላንድ ቴሌቪዥን በመቶ የሚቆጠሩ ኢትዮጵያውያን ተይዘው ከከተማዋ እንዲወጡ መደረጋቸውንና ይህም ወደ ኢትዮጵያ ድንበር ለመውሰድ ታስቦ እንደሆነ ዘግቧል። ስደተኞቹ የተያዙት ፑንትላንድ በቀጠናው ምስራቅ በኩል በአይሲስ ላይ ወታደራዊ ዘመቻ በማካሄድ ላይ ባለችበት ወቅት ነው። ባለፈው ሳምንት ቱርማሳ ላይ የተሰኘና በአልሚስካድ ተራራማ ስፍራ የሚገኝን የአይሲስ መሠረት መያዛቸውን ባለሥልጣናት አስታውቀዋል። በቦሳሶ ፈንጂ ሲቀብር የተገኘ እንደሆነ የገለጹትና በአይሲስ አባልነት የተጠረጠረን ግለሰብ የጸጥታ ኃይሎች ባለፈው ቅዳሜ የተኩሰው መግደላቸውን የፑንትላንድ ባለሥልጣናት አስታውቀዋል። ክስተቱን ተከትሎ በተደረገ ክትትል ስምንት የውጭ ዜጎችን መያዛቸውን የአስተዳደሩ የጸረ ሽብር ዘመቻ ቡድን አስታውቋል። ከተገደለው ግለሰብ ጋር ግንኙነት ይኖራቸዋል በሚል እንደተጠረጠሩም ታውቋል። በአካባቢው የሚንቀሳቀሰው አይሲስ የመናውያንን እና ኢትዮጵያውያንን ጨምሮ በርካታ የውጭ ዜጎችን በአባልነት እንደያዘ የፑንትላንድ ባለሥልጣናት ሲያስታውቁ ከርመዋል። እስካሁን ግን ስደተኞችን ከአይሲስም ሆነ ከሽብርተኞችነት ጋር እንደሚያገናኛቸው የሚያሳይ ማስረጃ አላቀረቡም። የውጭ ዜጎች በፑንትላንድ ካለ ሕጋዊ ሰነድ እንዳይገቡ ወይም እንዳይኖሩ የሚያግድ መመሪያ ፑንትላንድ ባለፈው ሳምንት አውጥታለች። ህጋዊ ሰነድ ወይም እነርሱን የሚያውቅ ዜጋ ከሌላቸው በስተቀር የውጭ ዜጎች ስራ እንዳይሰሩና ቤት እንዳይከራዩ መመሪያው ያዛል። የቴሌፎን ኩባንያዎችም መታወቂያ ለማያቀርቡ ግለሰቦች ሲም ካርድም ሆነ ስልክ እንዳይሸጡ ታዘዋል። በቦሳሶ ተይዘው ከሚገኙ ስደተኞች መካከል አንዳንዶቹ ወደ ሀገራቸው መመለስ እንደሚሹ በስፍራው ለሚገኘው የቪኦኤ ሶማሌኛ ቋንቋ አገልግሎት ዘጋቢ ተናግረዋል። አንዲት ሴት ለተሰበሰቡ ስደተኞች በኦሮምኛ ቋንቋ ስትናገር ይደመጣል። ሀገራቸውን የለቀቁት በገጠማቸው ችግር ሳቢያ መሆኑን በመጥቀስ ወደ ሀገራቸው እንዲመለሱ ታበረታታለች። ሰላም ለእናንተ ይሁን። ኦሮሞዎች አላችሁ? እንሄዳለን ወይስ አንሄድም? የትውልድ ስፍራችንን ለቀን የወጣ ነው፣ በችግር ምክንያት ነው። ግን እንዲህ ያለ ችግር ገጥሞን ያውቃል። እንግዲያውስ ወደ ሀገራችን እንመለስ። ፈጣሪ ጉዟችንን የሰላም ያደርገው። ለእናንተ ያለኝ መልእክት የሆነው ወደ ሀገራችን መሄዳችን ነው። ፈጣሪ ከኛ ጋር ይሁን። የተሰበሰቡት ስደተኞች ተናጋሪዋ ላቀረበቸው ሀሳብ ያላቸውን ስምምነት ሲገልጹም ይሰማሉ። በቦሳሶ የሚገኙት ኢትዮጵያውያን ስደተኞች ተስፋቸው ወደ ሳዑዲ አረቢያ ተሻግረው እየሰሩ ለመኖር ነበር። ላሚ ሞሐመድ ከእነዚህ አንዷ ነች። በጣም የላሚ መሐመድ በቅት ያሉ ድራንሱድ ይደነ ያና አመገሩ ኢትዮጵያ ገሉ በርባና ላሚ ሞሐመድ እባላለሁ። ወደ ሳውዲ አረቢያ ሄደን ስራ ለማግኘት ነበር ሀሳባችን። አሁን ግን በገጠመን ከባድ ችግር ምክንያት ወደ ሀገራችን ኢትዮጵያ መመለስ ነው መንፈልገው። ሰዎች በረሃብ እየሞቱ ነው። በርካቶች እየተሰቃዩ ነው። ያለን አንድ ፍላጎት ወደ ሀገራችን መመለስ ነው። በሰላም እንድንመለስ ፈጣሪ ይርዳል። ኢብሳ ቀማር ከላሚ መሐመድ ሀሳብ ጋር ይስማማል። መካንክያ ኢብሳ ቀመሬን ጀደማ አረርጌራይን ዱፌ ታሪበን ዲመጄቲ ማላቀባሴ ዱፌ ኢብሳ ቃማር እባላለሁ ከሀረርጌ ነው የመጣሁት ወደ ሳውዲ አረቢያ ሄዶ ለመሥራት ገንዘብ ከፍዬ ነበር የወጣሁት ግን በወታደሮች ተይዤ ለአምስት ቀናት ታሰርኩ አሁን ወደ ኢትዮጵያ ተወስጄ ለመንግሥት እንደሚያስረክቡኝ ያስታውቋል ወደ ኢትዮጵያ ወደ ኦሮሚያ መመለስ ነው የምፈልገው የየመን ስደተኛና የመብት አቀንቃኝ የሆነው ካሊድ አሊ እንደሚለው በቅርቡ የተያያዙ አርባ የሀገሩ ዜጎች በቦሳሶ እስር ቤት ይገኛሉ የውጭ ዜጎች እንደመሆናቸው ተይዘው ምርመራ እየተደረገባቸው ነው። ንጹሕ ከሆኑ ይለቀቃሉ። ወንጀል የፈጸሙት ግን ተጠያቂ ይሆናሉ። ባለሥልጣናቱ ለዚህ አመሰግናለሁ። ማንም አግባብ ባልሆነ ሁኔታ አልተስተናገደም። ለሁለት ወይም ለሦስት ቀናት ይመረመራሉ። ዓላማው መረጃ መሰብሰብ ነው። ማንም ካለአግባብ አልተያዘም። ካሊድ ከአካባቢው ባለሥልጣናት ጋር እንደሚተባበር አስታውቋል። ኢትዮጵያውያን በፑንትላንድ ተገድለዋል የሚሉ በማኅበራዊ ሚዲያ የወጡ ሪፖርቶችን ፖሊስ አስተባብሏል። ሪፖርቶቹ ሀሰት ናቸው። በስደተኞች ላይ ድንጋይ ሲወረወር የነበረውን አነስተኛ ክስተት ተቆጣጥረናል፣ ተጠያቂዎቹንም በቁጥጥር ስር አውለናል። እንዲህ አይነት ድርጊት እንዳይከሰት አስጠንቅቀናል። የሁሉንም ነዋሪዎች ደህንነት እንጠብቃለን ብሏል ፖሊስ በኤክስ ማህበራዊ መድረክ ላይ ባስተላለፈው መልእክት። በመከታተል ላይ ያላችሁት ከዋሽንግተን ዲሲ እየተላለፈላችሁ ያለሁን የዕለት አርብ የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የተከታተላችሁት የምሽቱን አብይረስ ነበር። የትንታኔው መጽሔት ይቀጥላል። የትንታኔው መጽሔታችን የመጀመሪያው ርዕሰ ጉዳይ ወደ ኦሮሚያ ይወስደናል። በኦሮሚያ ክልል ምዕራብ ወለጋ ዞን በተለያዩ ወረዳዎች ውስጥ በዚህ ሳምንት ብቻ ቢያንስ ስምንት ሰዎች መሞታቸውን የተጎጂ ቤተሰቦችና የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል። የተጎጂ ቤተሰቦች ለግድያው ተጠያቂ ያደረጉት የመንግስት የጸጥታ ኃይሎችን ነው። ስለ ግድያው ለበለጠ መረጃ የቅልጡ ካራ ወረዳ አስተዳደር የምዕራብ ወለጋ ዞንና የኦሮሚያ ክልል አስተዳደርና ጸጥታ ቢሮን ለማነጋገር ያደረግነው ሙከራ አልሰካም። በዚህ ጉዳይ ላይ ጻይዳምጥ ያጠናቀረች ዘገባ እንደሚከተሉ ይቀርባል። በምዕራብ ወለጋ ዞን ቅልጡ ካራ ወረዳ ባለፈው ሮብ በአንድ ቦታ ከተመቱት ሶስት ወጣቶች መካከል ሁለቱ መሞታቸውን የቤተሰብ አባል ለአሜሪካ ድምፅ ገልጸዋል። ለደህንነታቸው ስለሰጉ ስማቸው እንዳይጠቀስ የፈለጉ የቅልጡ ካራ ወረዳ ነዋሪ ከሞቱት ውስጥ አንዱ ልጃቸው መሆኑን ተናግረዋል። ልጄ ሞተርሳይክል አለው፣ በሞተርሳይክሉ የሸነት አጣቂዎችን ታመላለሰል ብለው ሁለት ወር ከአስራ አራት ቀን ታስሮ ነው የተለቀቀው። ትንሽ እንደቆየም እስከነ ሞተሩ ሁለት ወር አሰሩት። ችግሩ ሲባባስ ወደ አዲስ አበባ ሄደም፣ ተመልሶ ወደ ቤት መጥቶ እንድላይ ተማጸንኩ። ይኸው ሸሽቶ የሄደው ልጅ አልቀረበትም፣ ተገደለብኝ። ከመንግስትም ሆነ ከታጣቂው ጋራ ምንም ግኝት የለውም። የአስረኛ ክፍል ትምህርቱን ጨርሶ የቤቱ ታናሽ ስለሆንም እርሻ ላይ ከነጋራ እየሰራን ነው። ምድር ሀዘን ውስጥ ያለነው። እኔ እንደ ወላጅ መንግስት አንድ ሰው ጥፋት ካለበት ወይም ከጠረጠረውም ይዞ አስሮ ለምን ፍርድ አይሰጥም? ይላለውም እኔ ልጅ ነበር። ነገር ግን ይህ ነገር እንዳይቀጥል ይማጠናለውም። በደቂቃዎች ልዩነት ያላሰብኩት አጋጠመኝ። ሌላው የቅልቱ ካራ ወረዳ ነዋሪ ወንድሙ በጥይት ተመቶ መትረፉን ተናግረዋል። የተመታው ታናሽ ወንድም ነው። የነው ጠዋት ላይ በግምት ሁለት ሰዓት አካባቢም ከጓደኞቹ ጋር ደቦት ጥራት ሆነው የወጡት የመንግስት ኃይሎች ማለት ነው፣ መከላከያና የአካባቢው ሚሊሻም አንድ ላይ መንገድ ላይ ልጆቹ ወደ እርሻ ሲሄዱም መጡባቸው የሸኔ ተላላኪ ናችሁ ብለውም ከባቦ ቦንዳ ቀበሌ ውስጥ ወደ ጊዳ ቦንባ ወስደው ሶስት ልጆችን በአንድ ላይ በጤት መጥቷቸው፣ ከዛም ሁለቱ ወዲያውኑ ስሞቱም፣ ወንድሜን እግዜር ተረፈው አሁን ክፉኛ ቆስሎ እያሳከምን ነው። ወንድሜ ለቤቱ ታናሽ ልጅ ነው። እኛ ትልልቆቹ አግብተን የራሳችን ኑሮም የኖርን፣ እሱ ግን እናትና አባታችንን እየረዳ ያለ ልጅ ነበር። ምንም ከመንግስትም ሆነም ከሸነም ጋር ግንኙነት የለውም። አሁን በእኛ አካባቢ ወጣት ከታየ ሸነ ነው የሚባለው። በጣም ችግር ነው። ህብረተሰቡም ስጋት ውስጥ ነው ያለው። በምዕራብ ወለጋ ዞን በተለያዩ ወረዳዎች በአንድ ሳምንት ጊዜ ውስጥ ስምንት ንጹሐን ዜጎች መገደላቸውን የቆንዳላ ወረዳ ነዋሪ መሆናቸውን ጠቅሰው ለደህንነት ስጋት ስማቸው እንዳይጠቀስ የጠየቁት ተናግረዋል። በዚህ ሳምንት ብቻም ወደ ስምንት ሰዎች ተገድለዋል። ምክንያቱ ደግሞ በመንግስትና በሸኔ ታጣቂዎች መካከል የቀጠለው ግጭት ነው። የመንግስት ጸጥታ ኃይሎች በሚንቀሳቀሱበት አካባቢ ላይ ወጣት ካገኙ የሸኔ ህዋስ ናቸው ብለው ነው የሚመቷቸው። ትልቅ ሰዎችን ደግሞ ምግብ ታቀርባላችሁ፣ ትደግፋላችሁ በሚል እርምጃ ይወስዱባቸዋል። ይህ አሁን ተለምዷል። በተለይ እኛ አካባቢም አሁን የቡና ለቀማ ወቅት ነው። ገበሬው ወጥቶ መልቀም አልቻለም። በጣም ከባድ ነው። እኛ እንደ ነዋሪ የዓለም መንግስታትም ሆንም የመለከተው ሁሉ ሰላም እንዲወርድ፣ ንጹሐን እንዳይሞቱ ተማጽኖ ቢያደርጉ ይላለኝ። በዚህ ከቀጠልም የህዝቡ ህይወት አደጋ ላይ ነው። ቪኦኤ ያነጋገራቸው ሰዎች በመንግስትና በኦሮሞ ነጻነት ታጣቂዎች መካከል በተፈጠረው ግጭት በመሀል ሰላማዊ ዜጎች እየተገደሉ ነው ሲሉ ቅሬታቸውን ገልጸዋል። ስለ ግድያው ከመንግስት መልስ እንዲሰጡን ከቅልጡ ካራ ወረዳ አስተዳዳሪ ከምዕራብ ወለጋ ዞን እና ከኦሮሚያ አስተዳደርና ጸጥታ ቢሮ ለሁለት ቀናት ተደጋጋሚ ሙከራ ምላሽ ማግኘት አልተቻለም። ነገር ግን ከዚህ ቀደም በክልሉ የተለያዩ ዞኖችና ወረዳዎች ውስጥ የተጎጂ ቤተሰቦችና ነዋሪዎች በመንግስት የጸጥታ ኃይሎች በንጹሐን ዜጎች ላይ ግድያ ይፈጸማል በማለት ሲከሱ የአሜሪካ ድምፅ የክልሉን ቃል አቀባይ አቶ ኃይሉ አዱኛን ጠይቆ መልስ ሲሰጡ የመንግስት የጸጥታ ኃይሎች በሰላማዊ ሰዎች ላይ እርምጃ እንደማይወስዱ ከኦሮሞ ነጻነት ታጣቂዎች ጋር ግንኙነት ያላቸው ሰዎች ቁሳቁስ የሚያቀርቡና መረጃ የሚሰጡ በሕግ እንደሚጠየቁ መናገራቸው ይታወሳል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን የ2017 ዓ ም ሁለተኛ የሩብ ዓመት ሪፖርት ይፋ ባደረገው ላይ በኦሮሚያ ክልል የተለያዩ ወረዳዎች ውስጥ የመንግስት የጸጥታ ኃይሎች ከኦሮሞ ነጻነት ታጣቂዎች ጋር ግንኙነት አላችሁ ብለው ንጹሃን ዜጎችን እንደሚገሉ በሪፖርቱ አትተዋል። ኮሚሽኑ በክልሉ የተለያዩ አካባቢዎች ውስጥ በተመሳሳይ የታጣቂውን ቡድን የመንግስት አካላትን ደግፋቸዋል ብሎ ሲቪል ሰዎችን ገሏል፣ የአካል ጉዳትም አድርሷል፣ በማለት በሪፖርቱ ውስጥ አስፍረዋል። ኮሚሽኑ በመንግስትና በታጣቂው መካከል የቀጠለው ግጭት ምክንያት እየደረሰ ያለው የሰብአዊ መብት ጥሰት አሳሳቢ መሆኑንም ገልጿል። በሪፖርቱም ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ አሁን ደግሞ ከትላንትና በስቲያ በዚህ በዋሽንግተን ከሄሊኮፕተር ጋር ተጋጅተው የተጋጨውን አውሮፕላን ተከትሎ የሰዎች ህይወት ያለፍበትን ክስተት የተመለከተውን ዘገባ ወደዛ እናደርሳችኋለን። ስልሳ መንገደኞችና አራት የበራ ሰራተኞችን ጭኖ ይጓዝ የነበረ የአሜሪካ አየር መንገድ የመንገደኞች አውሮፕላን ሶስት ወታደሮችን ከጫነ ከሌላ የአሜሪካ ጦር ሄሊኮፕተር ጋር በአየር ላይ በመጋጨቱ ሁሉም ተሳፋሪዎች ህይወታቸው ማለፉ በትላንትናው እለት ተረጋግጧል። ባለሥልጣናቱ ያደጋውን ትክክለኛው ምክንያት እየመረመሩ ቢሆንም ፕሬዚዳንት ዶናልድ ትራምፕ በሬገን ዋሽንግተን ብሔራዊ አየር ማረፊያ አካባቢ ለተከሰተው አደጋ ምክንያቱ የመንግሥት የአናሳና ብዛነት ቅጥር መርሐ ግብሮች ለክስተቱ ተጠያቂ አድርገዋል። የዋይት ሀውስ ቢሮ ኃላፊ ፓሲ ዊድስኳራን ዘገባን ኤደን ገረመው እንደሚከተሉ አቅርበዋለች። የአደጋ ጊዜ ሰራተኞችና ጠልቅ ዋናተኞች በረዶ በሰራው ከሬገን ዋሽንግተን ብሔራዊ አየር ማረፊያ አቅራቢያ በሚገኘው የፖቶማክ ወንዝ ላይ ረቡዕ ዕለት ለሐሙስ ንጋት ሌሊቱን በሙሉ አሰሳ ሲያደርጉ ነው ያደሩት። የደህንነት ካሜራዎች ከዊቺታ ካንሳስ፣ ወደ ዋሽንግተን ዲሲ ይጓዝ የነበረው የአሜሪካ አየር መንገድ አውሮፕላንና የዩናይትድ ስቴትስ ጦር ንብረት የሆነው ሄሊኮፕተር በዋሽንግተን ሰዓት አቆጣጠር ከምሽቱ ሶስት ሰዓት ላይ መጋጨታቸውን አመላክተዋል። እስካሁን ድረስ የሟቾቹ አሀዝም በአጠቃላይ ስልሳ ሰባት መሆኑ ተረጋግጧል። ፕሬዚዳንት ዶናልድ ትራምፕ ትላንት ሐሙስ በዋይት ሀውስ ባደረጉት ጋዜጣዊ መግለጫ ሐዘናቸውን ከገለጹ በኋላ ለአደጋው መንስኤ ነው ያሉትን ተናግረዋል። ይህን አደጋ ምን እንደከሰተው አናውቅም። ይሁን እንጂ እጅግ ጠንካራ የሆኑ አመለካከቶችና ሀሳቦች ግን አሉን። ትራምፕ ለአደጋው የፌዴራል አቪዬሽን አስተዳደር ቀድሞ በባራክ ኦባማ፣ በኋላ ላይ ደግሞ የባይደን አስተዳደር የተጠቀሙት የቅጥር ብዝሃነት ፖሊሲን በምክንያትነት በመጥቀስ ወንጅለዋል። በፌዴራል አቪዬሽን አስተዳደር ውስጥ ደግሞ የተለየ ታሪክ ነው። የሰው ኃይሉ እጅግ ነጭ ነው ተብሎ ወዲያው እንዲለወጥ የተቀናጀ ጥረት ተደርጓል። ፕሬዚዳንቱ ግጭቱ እንዳይከሰት ማድረግ ይቻል ነበር ብሏል። ከግጭቱ ጥቂት ቀደም ብሎም የአየር ትራፊክ ተቆጣጣሪው አውሮፕላኑ ይታይሃል ሲል ሄሊኮፕተሩን እንዲህ ጠይቆት ነበር። ባለስልጣናት እስካሁን ድረስ ከአርባ በላይ የሚሆኑ አስክሬኖችን ከበረዶ ውሃ ውስጥ ማውጣታቸውን አስታውቋል። የአውሮፕላን አደጋው ረቡ ዕለት የመጓጓዣ ሚኒስትር ሆነው ቃለ መሀላ ላደረጉት ሺንደፊን ያጋጠማቸው ግዙፉ ተግዳሮት ነው። በፕሬዚዳንት ትራምፕ የታዘዙ ማሻሻዎች መፈጸማቸውን ለማረጋገጥ እኛ የትራንስፖርት ክፍልና ፌዴራል አቪሽን አስተዳደር ኃላፊነቱን እንወስዳለን። የመከላከያ ሚኒስቴር ሆነው የተሾሙት ፒት ሄግሴዝም ተመሳሳይ ተግዳሮት ነው የገጠማቸው። ሚኒስትሩ ወታደሮቹ ለልምምድ መውጣታቸውን ገልጸው በጨለማ ማየት የሚያስችል መነጽርም አድርገው እንደነበረ ተናግረዋል። ወታደሩ አደገኛ ነገሮችን ይሰራል። በቋሚነት የሚያደርጋቸው ነገሮች አሉ በሚያሳዝን ሁኔታ ትናንት ምሽት ስህተት ተሰርቷል። የአሜሪካ አየር መንገድ ስራ አስፈጻሚ ኃላፊ ሮበርት ኢሶም ምርመራውን ለማገዝ ቃል ገብተዋል። በአደጋ ጊዜ ምላሽ ጥረቶች ላይ ከአካባቢው ከግዛቱና ከፌዴራል ባለስልጣናት ጋር በንቃት እየሰራን ነው። የአሜሪካ አየር መንገድ እንክብካቤ አድራጊ ቡድንም ተሳፋሪዎቻችንና ቤተሰቦቻቸውን ለመርዳት ተነቃቅቷል። ከተጓዦቹ መካከል የዩናይትድ ስቴትስ የበረዶው መንሸራተት አትሌቶች፣ አሰልጣኞችና ቤተሰቦች አብሮ የነበሩበት ሲሆን በተመሳሳይ የሩሲያ የዓለም አቀፍ የበረዶ መንሸራተት ሻምፒዮኖች ባልና ሚስቶቹ ኤቭጂኒያ ሺሽኮቫና ባለቤታቸው ቫዲም ናኡሞቭ ከሟቶቹ መካከል ናቸው። የሩሲያ ፕሬዚዳንት ቃል አቀባይ ዲሚትሪ ፔስኮቭ በጉዳዩ ላይ እንዲህ ብለዋል። በአውሮፕላን አደጋው ለሞቱ ዜጎቻችን ቤተሰቦች መጽናናት እንመኛለን። ይሁን እንጂ እስካሁን ድረስ በከፍተኛ ኃላፊነት ደረጃ ጉብኝት ለማድረግ እቅድ የለም። አደጋው በዩናይትድ ስቴትስ በጎርጎሮሳውያኑ ህዳር 2001 ተከስቶ ከነበረው አሰቃቂ አደጋ በኋላ የመጀመሪያው ነው። ለፓትሲ ዊዳክሱ ዋራ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ ወደ እናንተ እየደረሰ ያለውን የምሽቱን የትንታኔው መጽሔት ነው እየተከታተላችሁ የምትገኙት። ቀጣዩ ዘገባችን ደግሞ በቺካጎ የስደተኞች መኖሪያ ሰፈሮች ቤተሰቦች ፍርሃት ላይ ናቸው የሚለውን ይመለከታል። ፕሬዚዳንት ዶናልድ ትራምፕ ህገ ወጥ ስደተኞች ላይ እርምጃ እንደሚወስዱ ቃል መግባታቸውን ተከትሎ የዩናይትድ ስቴትስ የፌዴራል ህግ አስከባሪዎች በበርካታ የአገሪቱ ከተሞች ህጋዊ ሰነድ ከህጋዊ ሰነድ በተያያዘ ስደተኞችን ማሰራቸውን አጠናክረው ቀጥለዋል። የአሜሪካ ድምፁ ኬም ፍራቦ ከቺካጎ ባጠናቀሩ ዘገባ እንዳመለከተው በከተማዋ ስደተኞች ሰፈሮች ነዋሪዎች ፍርሃት ላይ ናቸው። ቆንጅታዬ እንደሚከተለው ታቀርበዋለች። ማይክል ሮድሪጌዝ ሊትል ቪሌጅ የተባለውን ሰፈር ጨምሮ የቺካጎ 22ተኛው ቀበሌ ተወካይ ናቸው። በዚያ ሰፈር የሚያልፈው 26ተኛው ጎዳና ዋና አገናኝ መንገድ መሆኑን ይናገራሉ። ከጠቅላላው ማዕከላዊ ምዕራብ አሜሪካ አካባቢ የውጭ ሀገር ስደተኞችን የሚስቡ መደብሮችና ሌሎችም የንግድ ድርጅቶች ያሉበት ሰፈር መሆኑን ያመለክታሉ። 26ኛው ጎዳና የመካከለኛ ምዕራባዊ አሜሪካው የሜክሲኮ መዲና ተብሎ ይጠራል። እዚህ ኢኮኖሚ እያደገ ነው። ስለዚህም ለአካባቢው በጠቅላላ ጥሩ የግብር ገቢ ምንጭ ነው። ዴልታ ኢንስቲትዩት የተባለ ተቋም እንደ አውሮፓውያን የዘመን አቆጣጠር በ2020 ባካሄደው ጥናት እንዳሳየው ሊትል ቪሌጅ በየአመቱ ለቺካጎ ከተማ ወደ 900 ሚሊዮን ዶላር የሚጠጋ ግብር ያስገባል። ይህ ሁለተኛው ትልቁ አመታዊ የግብር ገቢ ነው። የሆነ ሆኖ የትረምፕ አስተዳደር ህጋዊ ሰነድ የሌላቸውን ስደተኞች ለመያዝ በከፈተው ዘመቻ የፌዴራል መንግስቱ የኢሚግሬሽን ህግ አስከባሪ ተቋም አይስና ሌሎችም ተቋማት በአካባቢው ተሰማርተዋል። እናም ለወትሮ ሞቅ ያለው 26ኛው ጎዳና ጭር ብሏል። ማይክል ሮድሪጌዝ ይናገራሉ። የማህበረሰብ አባላት ከባድ ፍርሃት ላይ ናቸው። የእሳቸው ቢሮ ማህበረሰቡ መብቶቹን እንዲያውቅ መረጃዎችን የማሰራጨት ስራ እየሰራ መሆኑን ሮድሪጌዝ ገልጸዋል። workshops for our businesses so they know their rights. ለንግድ ድርጅቶቻችን ስብሰባዎች እያዘጋጀን መብታቸው እንዲያውቁ ውይይቶች አካሄደናል። በየምግብ መደብሩ ደጃፍ መብቶቻችሁን ወቁ የሚሉ ካርዶች በተነናል። እንደኛ በየሰፈሩ እየተዘዋወሩ ነዋሪዎች መብታቸውን እንዲያውቁ የሚያስተምሩ ሌሎች ድርጅቶችም አሉ። የዋይት ሀውሱ ዋናው የድንበር ተቆጣጣሪ ታም ሆማን የፌዴራል መንግስቱ የህግ አስከባሪዎችን እንቅስቃሴ ለመመልከት ወደ ሺካጎ ተጉዘው ነበር። ከትናንት በስቲያ ረቡዕ በዋይት ሀውስ ለቪኦኤ በሰጡት ማብራሪያ በዚህ ሀገር ህግ እያከበሩ የሚኖሩ የውጭ ሀገር ሰዎች በአሁኑ ወቅት የያዝነው እንቅስቃሴ ትኩረት አይደሉም ብለዋል። በአሁኑ ሰዓት የምናተኩረው ለህዝብ ደህንነትና ለብሔራዊ ደህንነት ስጋት በሚደቅኑት ላይ ነው። ግንባር ቀደም ግባችን እሱ ነው። በወንጀል አድራጎት የሚፈለጉ የውጭ ሰዎችን የሚያድነው የኢሚግሬሽንና ቀረጽ አስከባሪ ተቋም ብቻ አይደለም የሱስ አስያጅ ቁሶች ተቆጣጣሪው ዲኤኢ፣ የአልኮል ትንባዊ ጦር መሳሪያና ፈንጂ ህግ አስከባሪው ተቋም ኤቲኤፍ፣ እንዲሁም የፌዴራል ምርመራ ቢሮ ኤፍቢአይ እና የፌዴራል ህግ አስከባሪው ዩኤስ ማርሻል ሰርቪስም አሉበት። ሁሉም መንግሥታዊ አካላት በትብብር በመላው ዩናይትድ ስቴትስ ወንጀለኛ የውጭ ሀገር ሰዎችን እየፈለጉ የሚይዙበት አሰራር ነው። እዚህ ሀገር በህገ ወጥ መንገድ የሚኖሩና በወንጀል ተግባር የተፈረደባቸውን የውጭ ሀገር ሰዎች በየከተማው እየዞር እንይዛቸዋለን። ፕሬዝደንት ዶናልድ ትራምፕ የፈረሙት አዲሱ አስፈጻሚ ትዕዛዝ የኢሚግሬሽንና ቀረጥ ቁጥጥር ቢሮ አይስ ህግ አስከባሪዎች ትምህርት ቤቶችና አብያተ ክርስቲያናት እየገቡ ተጠርጣሪዎችን እንዲይዙ የሚፈቅድ መሆኑን ታም ሆማን እሁድ ዕለት ለኤቢሲ ቴሌቪዥን በሰጡት ቃለ መጠይቅ አመልክተዋል። የኢሚግሬሽን ህግ አስከባሪዎች በእነዚህ ተቋማት ውስጥ ለብሔራዊ ጸጥታ ወይም ለህዝብ ደህንነት አደጋ የሚደቅኑ ሰዎች አሉ የሚል ውሳኔ ላይ ከደረሱ ገብተው ልይዟቸው መቻል አለባቸው። ክርስቲና ደላሮሳ ኤሪ ሃውስ የተባለ በቺካጎ ገበያቸው ዝቅተኛ ለሆኑ ቤተሰቦች የማህበራዊ ኑሮ ድጋፍ የሚሰጥ የበጎ አድራጎት ድርጅት ዋና ስራ አስኪያጅ ናቸው። የቤተሰቦቻችን ደህንነት ጉዳይ በጣም አሳስቦናል። ከወዲሁ የሰፈሩ ሰዎች መምጣት ትተዋል ብለዋል ክርስቲና ከአሁኑ አንዳንድ ሰዎች ወደኛ ድርጅት መምጣት ማቆማቸውን ልጆቻቸውንም ቤት እያስቀሯቸው መሆኑን አስተውለናል። ስለዚህም እኛም ራሳችን እንደ ተቋም መዘጋጀታችንን እንዲያውቁ እንፈልጋለን። ወደ ድርጅቱ በቀጥታ መምጣቱን እየፈሩ ለሄዱት ቤተሰቦች አንዳንዱን አገልግሎት በኢንተርኔት አማካይነት እንዲያገኙ ማድረግ ጀምረናል ብለዋል ክሪስቲና። ረቡዕ ዕለት የቺካጎ ፖሊስ ዋና አዛዥ ሌሪ ስኔሊንግ በሰጡት ቃል በከተማዋ ዙሪያ ህግ አስከባሪዎች በአካሄዱት አሰሳ ያንስ አንድ መቶ ሰዎች መታሰራቸውን ገልጸዋል። ቀጣዩ ዘገባችን ደግሞ ዩናይትድ ስቴትስ በመወለድ የሚገኝ የዜግነት መብት እንዲቀር ትራምፕ ግፊት እያደረጉ መሆኑን ይመለከታል። ፕሬዚዳንት ዶናልድ ትራምፕ በመወለድ የሚገኝ ዜግነት በመባል በሚታወቀው የዜግነት መብት እንዲቀር ወይም እንዲቋረጥ የሚያደርግ ፕሬዚዳንታዊ ማዘዣ ወይም ትእዛዝ ፈርመዋል። እንደ አውሮፓውያን የዘመን አቆጣጠር በ1868 የጸደቀው 14ተኛው የህገ መንግስት ማሻሻያ አንድ ሰው የወላጆቹ የዜግነት ሁኔታ ምንም ይሁን ምንም በዩናይትድ ስቴትስ ግዛቶቹ እስከ ተወለደ ድረስ የዜግነት መብቱን የሚያረጋግጥ ሲሆን የሲቪል መብቶች ዋና አካል ተደርጎም ይታያል። የፕሬዚዳንት ትራምፕ ትእዛዝ ታዲያ በአስፈጻሚው አካል ሥልጣንና በህገ መንግሥት ማሻሻያው ዙሪያ ህጋዊና ፖለቲካዊ ክርክሮችን ቀስቅሷል። የአሜሪካ ድምጿ የኢሚግሬሽን ጉዳይ ዘጋቢ አሊምባሮስ ያጠናቀረችውን ዘገባ አይደንገረመው እንደሚከተለው ታቀርባለች። የዩናይትድ ስቴትስ ህገ መንግስት በ 18 ኛው መቶ ክፍለ ዘመን ከስደት ጋር የተያያዘውን አብዛኛውን የውሳኔ ስልጣን ለህግ መወሰኛው ምክር ቤት አስተላልፏል። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ በመወለድ የሚገኝ ተብሎ የሚታወቀውን የዜግነት መብት እንዲቆም የሚያደርግ የስራ ማስፈጸሚያ ፈርመዋል። እንደምታውቁት በዓለም ላይ ይህን በመወለድ የዜግነት መብት የማግኘት መብት የምንሰጥ አገር እኛ ብቻ ነን። ፍጹም የማይረባ ነገር ነው። ግን ታውቃላችሁ፣ እናያለን። እኛ በጣም ጥሩ ምክንያቶች እንዳለን የምናስብ ሲሆንና የተወሰኑት ጥቂት ሰዎች ደግሞ ይህንን ለማድረግ ለብዙ አስርተ ዓመታት ይፈልጉ ነበር። ፕሬዚዳንቱ የሥራ ማስፈጸሚያ ትዕዛዝ ተቺዎች አስራ አራተኛው የህገ መንግሥት ማሻሻያ ለማናቸውም የሲቪል መብት ጉዳዮች የማዕዘን ድንጋይ መሆኑን በመጥቀስ በፕሬዚዳንቱ የሚሻር አይሆንም ይላሉ። ቱየት ዴኦንግ በብሔራዊ የእስያ ፓስፊክ አሜሪካዊ ሴቶች ጉባኤ የኢሚግሬሽን ጉዳዮች ጠበቃና የፖሊሲ ባለሙያ ናቸው። መጀመሪያ ላይ በባርነት የተያዙ ጥቁሮች ዜግነት ማግኘት መቻላቸውን ለማረጋገጥ የተደረገ ነበር። እናም ይሄ ድሬድ ስኮት በተሰኘው ጥቁር መዝገብ ላይ ተሰንዷል። ስለዚህ የህገ መንግስት ማሻሻያዎችና ህገ መንግስታዊ መብቶች በፕሬዝዳንት ሊሻሩ አይችሉም። ሊሻሩ የሚችሉት በኮንግረስ ነው። ስለዚህ የስራ አስፈጻሚው ትእዛዝ ህገወጥ ነው። ይሁን እንጂ የስራ አስፈጻሚ ትእዛዙ ደጋፊዎችም በስደተኛ ጉዳይ ላይ ፍትሐዊነትን የሚያመጣ ትእዛዝ ነው በማለት ይከራከራሉ። የቴክሳሱ ግዛት ሪፐብሊካን የህግ መወሰኛው ምክር ቤት አባል ብራያን ባቢን ፕሬዚዳንት ትራምፕ በኢሚግሬሽን ስርዓታችን ውስጥ ፍትሐዊነትን መመለስ እና የ14ተኛው የህገ መንግሥት ማሻሻያን ትክክለኛ ዓላማን በማስከበር አሜሪካን እንደገና ታላቅ ማድረግ የራእያቸው ዋና ጉዳይ መሆኑን ግልጽ አድርገዋል። በውልደት የሚገኝ ዜግነትን ለማስቆም የሰጡት ታሪካዊ የስራ አስፈጻሚ ትእዛዝ ወደፊት የሚወስደን ወሳኝ እርምጃ ነው። የስራ አስፈጻሚ ትእዛዙ በሂደት ላይ ያሉ ብዙ ክሶች የተነሱበት ሲሆን ጉልህ የሆኑ የፍርድ ቤት ፈተናዎች ተጋርጠውበታል። በ22 ግዛቶች የሚገኙ የዴሞክራቲክ ፓርቲ አቃቤ ህጎችም ትእዛዙ የሀገሪቱን 14ተኛው የህገ መንግስት ማሻሻያ ይጥሳል በማለት ክስ መስርተዋል። ጠቅላይ ፍርድ ቤት የብዙ ቻይናውያን ስደተኞች ዜግነት ጉዳይ ዙሪያ ባደረገው ሙግት ወቅት ፍርድ ቤቱ የአስራ አራተኛው የህገ መንግስት ማሻሻያ በእነዚህ ቻይናውያን ስደተኞች ላይ ተግባራዊ እንደሚሆን አረጋግጧል። ስለዚህ እነዚህ ቻይናውያን ስደተኞች ዜግነት ማግኘት ችለዋል። በሲያትል የፌዴራል ዳኛ ከስደተኛ ወይም ከሌላ ሀገር ዜጋ የዩናይትድ ስቴትስ ውስጥ በውልደት የሚገኝ ዜግነት የሚከለክለውን ትዕዛዝ በጊዜያዊነት አግደዋል። ጉዳዩ ወደ ጠቅላይ ፍርድ ቤቱ ከደረሰም ውጤቱ ሀገሪቱ የመውለድ ዜግነት ላይ ያላትን አቋም ሙሉ ለሙሉ የሚቀይር ይሆናል። ትዕዛዙ እንዲጸድቅ ከተበየነም በዋናነት አዲስ የዜግነት ምስክር ወረቀትና ሶሻል ሴኪሪቲ ተብሎ የሚታወቀውን የማህበራዊ ደህንነት ቁጥር የሌላቸው ጨቅላ ህጻናት እጣፍንታ ላይ ትልቅ ተጽዕኖ ያስከትላል። ለአሊን ቤሮስ ዘገባ እደን ገረመው ከዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን የተካተላችሁ የምትገኙት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የዛሬ ጥር 3 2017 ዓ.ም የምሽቱን ዝግጅቶቻችን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጣይ እየተላለፈ ይገኛል። በዛም እየተካተላችሁን እስከ ዝግጅታችን መጨረሻ ድረስ አብራችሁን ትቆዩ እንጋብዛለን። የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦ ኢትዮጵያ ቻናል ኤንኤስኤስ 12 ላይም የሚተላለፍ ይሆናል። ዝግጅቶቻችን በዌብሳይታችን አማሪክ ዶት ቪኦኒስ ዶት ኮም እንዲሁም በፌስቡክ አት ቪዮ አማሪክ ላይ በትዊተር ሃሽታግ ቪዮ አማሪክ ላይ የምታገኙት ይሆናል። በኢንስታግራም ና በዩቲዩብ ገጾቻችን ላይም ዝግጅቶቻችን የምታገኟቸውን የሚሆነው ቀደም ሲል የምሽቱ የመጀመሪያ አጋማሽ ዝግጅቶቻችን ናቸው። በትንታኔ መጽሔትና በአብይ ርዕስ ወደ እናንተ የቀረቡት ቀጥሎ ደግሞ ወደ እናንተ የሚደርሰው ሁለተኛ አጋማሽ ነው። በዚህኛው ቅንብራችን የተለያዩ ዝርዝር ያሉ ጉዳዮች ወደ እናንተ የምናደርስ ይሆናል። አሁንም አብራችሁን ቆዩ። ሁለተኛው አጋማሽ የመጀመሪያው ቅንብራችን ቀደም ሲል ወደ እናንተ ካደረስናቸው ጉዳዮች ጋር እያያዛል። ፕሬዚዳንት ትራምፕ የፈረሟቸውን ፕሬዚዳንታዊ ዛዞችን ይመለከታል ይሄኛው ዘገባችን ደግሞ፣ ከስደተኞች ጋር የተያያዘውን የፈረሙትን ዝርዝር ጉዳይን በተ የሚመለከት ይሆናል ፕሬዚዳንት ትራምፕ ለሁለተኛ የስልጣን ዘመን ወደ ዋይት ሀውስ በተመለሱበት የመጀመሪያው ቀን ከፈረሟቸው ፕሬዚዳንታዊ ትእዛዞች መካከል ስደተኞች የተመለከቱ አንዱ ነው። ትእዛዙ ተከትሎም በህገወጥ መንገድ አሜሪካ የሚኖሩና በወንጀል አድራጎት ውስጥ የተሳተፉ ናቸው የተባሉት ወደ ሀገራቸው የመለስ ስራም ተጀምሯል። ለመሆኑ የተመለከተው የፕሬዚዳንታዊ ትእዛዝ በውስጡ የያዛቸው ጉዳዮች ምንድን ናቸው? ኢትዮጵያና ኤርትራውያንስ ሊያውቋቸው የሚገባት ጉዳዮች ምንድን ናቸው? ይህም በተመለከተ በካሊፎርኒያ ሎስ አንጀለስ አካባቢ የኢሚግሬሽን ጉዳዮች ጠበቃ ከሆኑት ወይዘሮ ሙሉመቤት አለማየሁ ጋር ቆይታ አድርገናል። ባለሙያዋ ስለ ፕሬዚዳንታዊ ትእዛዙ ምንነት በማብራራት ይጀምራሉ። ዋናውና አንደኛው ምንድን ነው? ብዙውን ሰውም ደግሞ ያስፈራው የአይስ ኦፊሰሮች ማለትም የኢሚግሬሽን ኦፊሰሮች በአጠቃላይ መብት ስለተሰጣቸው ሰዎችን ወረቀት የሌላቸውም ወይም በአሁኑ ሰዓት ምንም አይነት ስታተስ የሌላቸውን ሰዎች እያቆሙም ሆነ እያሰሩ ዲፖርት ማድረግ እንደሚችሉ ማሰር እንደሚችሉ ስለተባለ ነው። አንዱ ደግሞ ዋናው ትልቅ ለውጥ ጠረፍ ላይ ባለው ለውጦች ላይ ነው። በፊት በጠረፍ በኩል የሚገቡ በሜክሲኮ በኩልም ሆነ በቴክሳስ አካባቢ የሚገቡ በሙሉ በካሊፎርኒያ አካባቢ ከሜክሲኮ ቢያዙም እንኳን የጥገኝነት ወይም ማመልከቻ እናስገባለን ፍራች አለን እንዲህ ሲሉ እየያዟቸው ምንም ያህል ፕሮሴስ ሳይደረጉ እየለቀቁ ነበር፣ ጉዳያቸውን እንዲቀጥሉ። አሁን ግን እሱ እንዲቆም ተብሏል። ካች ኤንድ ሪሊስ ይሉታል፣ እሱ እንዲቆም እና ሁሉም ቦርደር ላይ ምንም አይነት ወረቀት ከሌለው ወይም የመግቢያ ቪዛ ከሌለው ከመጣበት እንዲመለስ እንዲታሰር የሚያዙ ወጥተዋል። በሲቲዘንሺፕ በዜግነትም ደግሞ የተነሱ የወጡ አሉ ልጆች ከተወልዱ በኋላ ዜግነት ማግኘታቸው የተመለከተውም አንዱ የወጣው ነው። እና ዋና ዋና ብናነሳቸው ጥሩ ነው ተመልካቻችን እንዲያውቋቸው። ዜግነትን በተመለከተ እንግዲህ በፊት ለዛውም በኮንስቲቱሽኑ በአሜሪካን ኮንስቲቱሽን ለብዙ ዓመት የጸደቀ ያለ ፎርቲንት አመንድመንት ላይ ያለ ነው። በሱ መሰረት ማንም አሜሪካን ሀገር ውስጥ የተወለደ የአሜሪካን ዜግነት እንደሚሰጠው ጸድቆ የቆየ ኮንስቲቱሽናሊ ጋራንቲድ የሆነ መብት ነበረ። ከተወሰኑ አሁን ለምሳሌ የዲፕሎማት ልጆች ላይሰጣቸው ይችላል ዜግነት፣ ግን ሌላ ማንም አሜሪካን ሀገር መሬት ላይ አሜሪካን መሬት ላይ እስከተወለደ ድረስ ዜግነት ይሰጠዋል። አሁን እሱ ትልቅ ለውጥ አድርገውበታል እና ዜግነት ሲሰጠው የእናትና አባቱ አሜሪካን ሀገር ያላቸው ወረቀት ወይም ስታተስ ምንም እንትን ኮንሲደር አይደረግም። አሁን ግን ባስተላለፉት መሰረት ምንድን ነው የዛ ልጅ ወይ እናት ወይ አባት ግሪን ካርድ ያላቸው ወይም ሲቲዘን ያላቸው ካልሆኑ ልጆቹ ምንም አይነት የአሜሪካን ዜግነት እንደማያገኙ ነው የሚለው። ስለዚህ አሁን ለምሳሌ አንድ ሰው በሌላ አይነት ቪዛ ሌላ አይነትም ስታተስ ማለትም ቲፒኤስ አሁን አለ ለኢትዮጵያ የተሰጠ ቴምፖራሪ ፕሮቴክትድ ስታትስ። በዛ ላይ ያለ ሰው አሁን ለምሳሌ አንድ ልጅ ቢወልድ ወይ አባቱ ወይ እናቱ ግሪን ካርድ ያላቸው ወይም ሲቲዘን የሆኑ ካልሆነ አያገኝም፣ ምንድን ነው ዜግነትን አያገኝም፣ የአሜሪካንን ዜግነት። ስለዚህ በጣም ትልቅ ለውጥ ያመጣል ይሄ ቢያልፍ። ይሄ እንግዲህ እንዲያልፍ የተባለው ኤግዜኪቲቭ ኦርደሩ ከተፈረመ ከሰላሳ ቀን በኋላ እና ደግሞ ኤፌክቲቭ የሚሆነው ወይም እንትን የሚሆነው ምን የሚሆነው አልከ ተግባራዊ የሚሆነው ተግባራዊ የሚሆነው ከፌብሩዋሪ ሀያ ሁለት ሺህ ሀያ አምስት በኋላ ለተወለዱ ልጆች ነው ነው የሚለው። ስለዚህ ከፌብሩዋሪ ሀያ ሁለት ሺህ ሀያ አምስት በፊት የተወለዱ ልጆች ይሄ አይመለከታቸውም። ግን ይህም ካለፈ ነው ፕሬዚዳንት ትራምፕ በአሜሪካ ውስጥ በርካታ ህገወጥ መልኩ የሚኖሩ የሌላ ሀገር ዜጎች አሉ፣ ስለዚህ እነሱ ወደ ሀገራቸው መመለስ አለባቸው የሚል በምርጫ ቅስቀሳቸው ወቅት የሚያነሱት ጉዳይ እንደነበረ ይታወቃል። አሁን ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ ደግሞ ይህን የሚመለከተው በተለያዩ አካባቢ ያሉ በህገወጥ መልክ ወደ አሜሪካ የገቡ ከዛም ባለፈም በተለያዩ ወንጀሎች ውስጥ የነበሩ ናቸው የተባሉ ሰዎችን በቁጥጥር ስር በመዋል ወደ ሀገራቸው የመመለስ ሂደት ተጀምሯል። እንዲሁ በዚህ ሂደት ውስጥ የሚመለከታቸው አካላት አግኝተው የሚጠይቋቸው ሰዎችን ወይም በዚህ የሚጠየቁ ሰዎች በምን ሁኔታ ውስጥ ያሉ ናቸው? እሱን እስኪ ለተመልካቾቻችን ግልጽ እናርግላቸው። እንግዲህ ወይ ቦርደር ወይም ደግሞ ቦርደር ውስጥም ከገቡ በኋላ አሜሪካን ሀገር ውስጥም ከገቡ በኋላ ሊሆን ይችላል። ግን ለምሳሌ ልክ ጠረፍ ላይ የሚያዙ ሰዎችን ከነሱ ብንጀምር፣ እዛ ላይ እንግዲህ አሁን አንድ ሰው ምንም አይነት ቪዛ ሳይኖረው የአሜሪካን ጠረፍ ላይ ቢደርስ እና ለመግባት እፈልጋለሁ ቢል፣ በፊት አሁን ባለፉት ሁለት ዓመት ሶስት ዓመት በተለይ በጣም የሚደረግ የነበረው ምንድን ነው? ያው ስሙን ማንነቱን እንደዚህ ይመዘገባል። ፊንገር ፕሪንት ይደረጋል፣ እሱን አሻራ እንደዚህ ከተደረገ በኋላ ይለቀቅና ወደ ፍርድ ቤት ይመራል። ፍርድ ቤት ተመርቶ፣ ፍርድ ቤት እንግዲህ ያለው መከላከያ ካለው እዚህ ሀገር ለመቆየት የሚችልበትን ማመልከቻ ማስገባት የሚችለው ነገር ካለ እሱን እንዲያስገባ ይፈቀድለት ነበረ። ብዙ እንዳውም ኢትዮጵያውያኖች በተለይ በጣም በብዛት በእንደዚያ አይነት ሁኔታ ገብተዋል። አሁን ግን ምንድን ነው የሆነው በእንደዛ አይነት ሁኔታ ቦርደር ላይ ወይ ጠረፍ ላይ መጥቶ አንድ ሰው ልግባቤል እንደዛ እንደበፊቱ ዝም ብለው ካችን ሪሊስ ይሉታል ቅድም እንዳልኩት እንደዛ አይደረግም ያ ሰው ይታሰራል ታስሮ ኤክስፐዳይትድ ሪሙቫል ይሉታል በአስቸኳይ ከሀገር ውስጥ እንዲወጣ እና ያንን ፕሮሰስ መሄድ አለበት ይልሃል ያንን ፕሮሰስ መሄድ ማለት እንግዲህ ምንድን ነው ኢንተርቪው ይደረጋል በኢሚግሬሽን ኦፊሰር ኢንተርቪው በሚደረግበት ጊዜ ያ ሰው ወደ ሀገሩ የመመለስ ፍራቻ እስካልተናገረ ድረስ ማለትም፣ ወደ ሀገር የመመለስ አልችልም ወይም ከመጣሁበት ቦታ መመለስ አልችልም፣ ምክንያቱም ጉዳት ይደርስብኛል፣ ጥቃት ይደርስብኛል ብሎ የሚደርስበትን ጥቃት ደግሞ መስፈርቶች አሉ። በእነዛ መስፈርቶች መሰረት ጥቃት ይደርስብኛል የሚለውን ለማሳመን ካልቻለ ላንድ ኦፊሰር ወይም በቂ ምክንያት ሰጥቶኛል ካላለ ሊመልሰው ይችላል ማለት ነው። ሌላው ደግሞ ይሄ ኤክስፐዳይትድ ሪሙቭል ወይም በአስቸኳይ እንዲወጡ የሚለው በፊት ከአስራ አራት ቀን በፊት ከአስራ አራት ቀን በላይ ያልቆየው አሜሪካን ሀገር ገብተው ጠረፉን ደግሞ ገብተው ወደ መቶ ማይል ያህል የገቡ እንዲህ ነበር የሚለው። አሁን ግን በጣም አስፍቶት ባለፉት ሁለት ዓመታት ውስጥ የገባ ሰው በሙሉ ለዛ አይነት ነገር ሊዳረግ እንደሚችል ለኤክስፐዳይትድ ሪሙቭል በፊትም ደግሞ እንደዚሁ ገብተው ፓሮል የነበሩት ሰዎች በአለፉት ሁለት ዓመት ውስጥ ከሆነ የአይስ ኦፊሰሮች ምንድን ነው፣ ፓሮል ፓሮል ማለት ተፈቅዶለት ወደ አሜሪካን ሀገር የተወሰነ ጉዳዮችን እንዲያስፈጽም ማለትም ለምሳሌ የአሳይለም ማመልከቻውን፣ የጥገኝነት ማመልከቻውን እንዲሰማ ያንን ለማስገባት እንዲችል ለጊዜው ገብተህ ጉዳይህን እንድትከታተል ፈቅደንሃል እንደማለት ነው። ሙሉ ለሙሉ አድሚት ማድረግ ሳይሆን አድሚሽን ሳይሆን፣ ገብቶ ጉዳዩን እንዲከታተል ፈቅደናል የሚል ነበረ እና እንደሱ ሲሆን ለአንድ ዓመት ፓሮል አርገናሃል አንድ ሰው ከተባለ፣ በዛ አንድ ዓመት ውስጥ ማድረግ የሚያስፈልገውን ማመልከቻዎቹን ማስገባት፣ ፍርድ ቤትም ደግሞ የክስ ወረቀት ይመሰረት እንደሆነ ያ የክስ ወረቀት ፍርድ ቤት እስከሚገባ እንደዚህ ጊዜ ይሰጥ ነበረ። አሁን ግን በዛ በኩልም የገቡትን ሰዎች ከሁለት ዓመት ያነሰ ጊዜ ከሆነ እዚህ አሜሪካን ሀገር ውስጥ የነበሩት ያንን የፓሮል የተሰጣቸውን ፈቃድ አንስተው እንደገና ኤክስፐዳይትድ ሪሙቭል በሚለው ፕሮሰስ እንዲሄዱ ማድረግ አንድ ኦፊሰር ይችላል ይልሃል። የግድ ያደርጋል አይደለም፣ ግን ይችላል። አንድ ኦፊሰር እንደ ሁኔታው አይቶ ሊወስን ይችላል ይልሃል። እና እንደዛ ማድረግ ደግሞ ማለት ያ ሰው ሊታሰር ይችላል ማለት ነው። ታስሮ እንደገና ኢንተርቪው ሊደረግ ቃለ መጠየቅ ይደረግለታል። ስለ ጥገኝነት፣ ስለ ፍራቻው እንደዚህ። ለብዙ ጊዜም ሊታሰር ይችላል። ወደ እንዲያው ወደዚህ ተመልካቾቻችን እናምጣውና ወደ ኢትዮጵያና ኤርትራውያን በዚህ በአሜሪካ በርካቶች ይኖራሉ እና ከዚህ ጋር በተያያዘ እንደው ስጋት የገባቸው ካሉ እነማን ናቸው፣ ይህ ሊመለከታቸው የሚችለው የሚለውን እንዲሁ በኢትዮጵያና ለኤርትራውያን ግልጽ ለማድረግ በዛ መልኩ ያነሱልን የሚመለከታቸው እንግዲህ አሁን በተለይ አለቢዛ እንደዚህ እንዳልኩት፣ በጠረፍ በኩል የገቡ ፓሮልድ፣ ቅድም እንዳልኩት ጉዳያቸውንም እንዲከታተሉ ተብለው የተፈቀደላቸው እና ገብተው የነበሩት ባለፉት ሁለት ዓመታት ውስጥ ወይንም ደግሞ ፍርድ ቤትም ሄደው የመጨረሻ ውሳኔ ተሰጥቷቸው ተከልክለው መውጣት አለባችሁ የሚል የመጨረሻ ውሳኔ ተፈርዶ ከነበረ ውሳኔውም ማለት ደግሞ የይግባኝ መብታቸው ሁሉም ነገር አልቆ እስከ መጨረሻው ይግባኝ እስከሚሉበት የፍርድ ቤት ደረጃ ሄደው የተከለከሉና በቃ መውጣት አለባቸው የተባሉ እነሱ ሊያስፈራቸው ይችላል። በደንብ ቪዛቸው ኤክስፓየር አድርጎ ወይም ተቃጥሎ ምንም አይነት ሌላ ማመልከቻ ያላስገቡ ኢትዮጵያኖች ሆኑ ኤርትራኖች፣ ማንም ማንም በዛ ደረጃ ላይ ያለ ሊያስፈራው ይችላል። ሶ አሁን ለኤርትራዋኖች የሚያሳዝነው ቴምፖራሪ ፕሮቴክትድ ስታርስ ወይም ጊዜያዊ ጥገኝነት ወይም ከለላ ለኢትዮጵያ እንደተሰጠው ስላልተሰጠ እሱን ማመልከቻ ለማስገባት ኤርትራውያኖች የሚያሳ አንፎርነት ላይ አይችሉም። ለኢትዮጵያውያኖች ግን ኢትዮጵያ ደዝግኔት ሆናለች ከሁለት ሺ ሀያ ሁለት ጀምራ በአሁኑ ሰዓት ከኤፕሪል ኢሌቨን ሁለት ሺህ ሀያ አራት በፊት የመጡ ኢትዮጵያኖች እስከሆኑ ድረስ ሊያመለክቱ ይችላሉ። ለመጀመሪያ ጊዜ የሚያመለክቱ ሪሬጅስተር የሚያደርጉት ወይም በፊት የነበራቸው ቲፒኤስ የማመልከቻቸው ጊዜ አልፏል። የማሳደሻው ጊዜ አዲስ ግን ለሚያመለክቱ ማመልከት ይችላሉ። ስለዚህ ቲፒኤስ የቴምፖራሪ ፕሮቴክትድ ስታተስን ማመልከት የጥገኝነት ወረቀታቸውን አላስገቡ ከሆነ በየፍርድ ቤቱም ሆነ በየኢሚግሬሽን ኦፊሱ ማስገባት በቶሎ ብለው ማስገባት። ኦልሬዲ የገባ ማመልከቻ ካላቸው ደግሞ የገባውን ማመልከቻ የሚያሳይ እንትናቸውን፣ ወረቀቶቻቸውን፣ ዶክመንቶቻቸውን መያዝ፣ ደረሰኞቻቸውን፣ የፍርድ ቤትም ከሆነ ፍርድ ቤት የገባበትን የሚያሳይ መያዝ። የስራ ፈቃድ ካላቸው የስራ ፈቃዳቸውን መያዝ ብዙ ኢትዮጵያኖች ደግሞ ወይም ኤርትራኖች ደግሞ ከሁለት ዓመት በፊት የነበሩ ከነበሩ ይሄ ኤክስፐዳይትድ ሪሙቭል የሚባለውን እንዳያደርጉባቸው እና በአይሆን አት ሊስት ፍርድ ቤት ገብተው የመከላከል መብታቸው እንዲጠበቅ እዚህ ሀገር ከሁለት ዓመት በላይ እንደቆዩ የሚያሳይ አይነት ዶኪመንቶቻቸውን መያያዝ ማለትም የድሮ መታወቂያ ሊሆን ይችላል፣ የገቡበት ቪዛ ሊሆን ይችላል። ብቻ ከሁለት ዓመት በላይ እዚህ እንደነበሩ የሚያሳይ ዶክመንቶች በእጃቸው መያዝ ይመከራል። ወይዘሮ ሙሉ በቤት በአሜሪካ ድምፅ አድማጮቻችን እና ተመልካቾቻችን ስም የህግ ባለሙያነትን እንዲሁም የጠበቃ ስራዎች መነሻ አድርገን በስደተኞች በተመለከተ በፕሬዚዳንት ትራምፕ የተፈረሙ ህጎችን ምንነትን ላይ ሀሳብ ስላካፈሉን በጣም እናመሰግናለን። ለሰጡ ሙያዊ ሀሳብም ከልብ አሜሪካ ድምፅ አድማጮቻችን እና ተመልካቾቻችን ስም እናመሰግናለን የማመሰግናለሁ። ከዚሁ የስደተኞች ጉዳይ ሳንወጣ ፕሬዚዳንት ትራምፕ ስደተኞችን ወደ ጓንታናሞ ቤይ እንደሚልኩ አስታወቁም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰነድ አልባ ስደተኞች ኩባ በሚገኘው ጓንታናሞ ቤይ እንዲያዙ እንደሚያደርጉም አስታውቋል። ለዚህም አስተዳደራቸው እስር ቤቶቹ ዝግጁ እንዲያደርግ የሚያስችል ሰነድ እንደፈረሙም ታውቋል። በኪባ የሚገኘው የአሜሪካ እስር ቤት ጓንታናሞ ቤይ ወታደራዊ እስረኞችን የታሊባንና የመስከረም 11 የሽብር ጥቃት ተጠጣሪዎችን በመያዙ ይታወቃል። የመከላከያና የአገር ውስጥ ደህንነት መስሪያ ቤቶች እስር ቤቱ ሰላሳ ሺህ ስደተኞችን ለማስተናገድ እንዲችል ዝግጅት እንዲያደርጉም ትራምፕ አዘዋል። አንዳንዶቹ ስደተኞች ከፍተኛ ወንጀል የፈጸሙ በመሆኑና የአገራቸው መንግስት አግቶ ያቆያቸዋል እምነት ስለሌላቸው ወደ ጓንታናሞ እንደሚልኳቸው ትራምፕ አስታውቀዋል። ስማቸው እንዲጠቀስ ያልፈለጉ አንድ የዋይት ሃውስ ባለስልጣን ትራምፕ ጓንታናሞ የተመለከተውን ሰነድ ቀድሞ መፈረማቸውን ተናግረዋል። ሰነዱ ከተለመደው ፕሬዚዳንታዊ ትእዛዝ ለየት ያለ ና ፌዴራል ሬጂስተር ተብሎ እንደሚታወቀውና ና የመንግስት ሰነዶችን ለሚያትመው መስሪያ ቤት እንደማይላክም ታውቋል። ለቅዱ ማስፈጸሚያም ገንዘብ እንዲመደብ ለማድረግ የአሜሪካ ምክር ቤት ይሁንታ እንደሚያስፈልግም ታውቋል። አድማጮቻችን እና ተመልካቾቻችን ከአሜሪካ ድምጽ የሚተላለፍላችሁ ዝግጅታችን እንደቀጠለ ነው። ከስደተኞች ጉዳይ ጋር የተያያዙ ዘገባዎችን ወደ እናንተ እያደረስን ነው። አሁንም ይህን የተመለከተው ና የምሽቱ የመጨረሻውን ዝግጅት ወደ እናንተ እናደርሳለን። ከሰሞኑ የዶናልድ ትራምፕ አስተዳደር ተግባራዊ እንዲሆኑ ካስተላለፋቸው ትዕዛዞች አንዱ የዩናይትድ ስቴትስ የስደተኞች ቅበላ መርሃ ግብርን ማስተካከል የሚል መጠሪያ ያለው ነው። ይህም ፕሬዚዳንታዊ ትእዛዝ በህጋዊ መንገድ ወደ ዩናይትድ ስቴትስ ለመምጣት በሂደት ላይ በነበሩ ስደተኞች ና በቅርቡ ዩናይትድ ስቴትስ በደረሱ ስደተኞች ላይ የራሱን የቻለ ውጤት ይኖረዋል። ይህም በተመለከተ ሀብታሙ ስዩም ከስደተኞች ጉዳይ ባለሙያ ና አማካሪ ጋር አጭር ቆይታ አድርጓል። እንደሚከተሉ ይቀርባል። ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከፈረሟቸው ትዕዛዞች መካከል አንዱ የዩናይትድ ስቴትስ የስደተኞች ቅበላ መርሃ ግብርን ማስተካከል የሚል መጠሪያ ያለው አሁን የወጡ አዲሱ የፕሬዚደንት ትራምፕ ኤግዚኪዩቲቭ ኦርደር ለዘጠና ቀን ፕሮግራሙን ለምሳሌ ስደተኛ መቀበሉን ዘግቶታል። ያ ማለት ፕሮሰሳቸው አልቆ ሊመጡ የነበሩ ካልተሳፈሩ ድረስ ከዘጠና ቀን በኋላ ነው ምናልባት ጉዳዩ ታይቶ ተመርምሮ ፖሊስ ከአሁን ካለው አዲሱ አድሚኒስትሬሽን ጋር ፖሊሱ ይሄዳል አይሄድም ወይ ተብሎ ነው እንግዲህ እንትን ሊወሰድ የሚችለው ማለት ነው። ያ ማለት ብዙውን ነገር ያቆመዋል ማለት ነው፣ ለጊዜውም ቢሆን ከናካቴ ይቀራል የሚል ነገር አይደለም። የሰማችኋቸው ስደተኞችን በሚመለከት ለበርካታ ዓመታት ከዓለም አቀፍ ተቋማት ጋር የሰሩት ሕጋዊ ስደተኞችን ከአሜሪካ ስርዓት ጋር በሚያላምዱ ማህግብሮች ውስጥ ያገለገሉትን አቶ ግርማ ከበደን ነው ስደተኞችን ያመጡ ድርጅቶች አሉ። የተለያዩ ድርጅቶች አሉ። እነዚህ ድርጅቶች ስደተኛ መቀበልና ስደተኞች ተቀብለው እዚህ ኑሮን እንዲለምዱ ድጋፍ የሚያደርጉ ልጆች ትምህርት ቤት እንዲሄዱ የሚያግዙ ጤና ኢንሹራንስ እንዲያገኙ የሚያግዙ ድርጅቶች አሉ። እነሱም ፕሮግራማቸው ፖዝ ተደርጓል፣ ቁሟል። በቃ ምንም ነገር ገንዘብ ማውጣት ምናምናምን አይችሉም። ይሄኛው ደግሞ ወደ አሜሪካን ሀገር የገቡ ሰዎች አስፈላጊው ድጋፍ ተደርጎላቸው ስኬታማ እንዲሆኑ የሚያግዙ ፕሮግራሞች ናቸው የተደናቀፉት ማለት ነው። የፕሬዚደንት ትራምፕ አስተዳደር የዩናይትድ ስቴትስ የስደተኞች መልሶ ማቋቋሚያ መርሃ ግብርን በጊዜያዊነት ማቆም ያስፈለገው የሀገሪቱን ብሔራዊ ጥቅምና የስደተኞችን ትክክለኛ ውህደት ያስቀደመ አሰራር መተግበሩ እስኪረጋገጥ ድረስ መሆኑን አስታውቋል። አሁን ላይ መርሃ ግብሩ የታገደው ለዘጠና ቀናት ነው። በእነዚህ ቀናት ውስጥ ታዲያ በሕጋዊ መንገድ ወደ ዩናይትድ ስቴትስ የገቡ ስደተኞች በፌዴራሉ መንግስት ድጋፍ ውስጥ የነበሩ መርሃ ግብሮች ተጠቃሚ መሆን ባይችሉም ከሌሎች የግዛትና ግብረ ሰናይ ተቋማት አገልግሎት ሊያገኙ እንደሚችሉ አቶ ግርማ ይመክራሉ። ሪሶርሶች አሉ። በእርግጥ የአሜሪካ ነገር ላለ ለመጣ ስደተኛ በስደተኛነት ለመጣ እና አሳይለም እንኳን እየጠየቀ ያለ ስቴት እሱ እንደዚህ እነሱ እነዚህም ፕሮግራሞች ኢምፓክት የሚሆኑ ይመስለኛል። አሁን ካቶሊክ ቻርችስ የተለያዩ ነን ፕሮፊቶች ሬሊጅስ እንትን ቸርቾች ሲነጎግ የተለያዩ እንትኖች በነጻ የጤጤ ሄልት ስክሪኒንግ እንትን ያደረጋሉ። አንዳንድ ደግሞ ነን ኤመርጀንሲ የሆኑ ነገሮችም ሰፖርት ያደረጋሉ። ምግብም የሚሰጡ ድርጅቶች አሉ። እኔ አሁን በእጄ ላይ የለም እንጂ ሪሶርሶቹን ቸክ ማድረግ ይቻላል፣ የኤችችኤስ ዌብሳይት ጋር በመሄድ አሁን የካውንቲዎቹ ጋር ሴቱም ካውንቲዎቹም የተለያዩ ሪሶርሶች አሏቸው። ያን ነገር የተለያዩ ሰርቪሶች የሚሰጡ እንዳልኩህ፣ የምክርም አገልግሎት ለምግብ እርዳታ የሚሰጡም አሉ። የትምህርት አገልግሎት ማግኘት መሰረታዊ መብት በሆነባት ዩናይትድ ስቴትስ አዲሱ ትዕዛዝ በስደተኞች መርሃ ግብር የታቀፉ ሕጻናትና ታዳጊዎችን ከትምህርት ያግዳቸው እንደው የጠየቅናቸው አቶ ግርማ ቀጣዩም ብለዋል። በዚህ ሀገር ሕግ ማንም ሰው ትምህርት ቤት ማግኘት መብት አለው እና ስቴተሱ ምናምን አይጠየቅም። ቢያንስ ከአንደኛ ክፍል ከሳውት ድረስ ማለት ነው። ትምህርት ቤቶችም ትምህርት ቤት፣ ቤተክርስቲያን በጣም ክልክል ነበሩ እስከ ቅርብ ጊዜ ድረስ። ማንም ሰው ገብቶ ምንድን ነው ስቴተስ ምናምን ማለት አይችልም። የዚህ የሜሪላንድ ስቴትም ከነሳ ሜሪላንድ ብሉ ስቴት ነው እና ገቨርነሩም እንደዚሁ የአሁን እኛም ያለንበት ሞገመ ካውንቲ ሱፐርኢንቴንዳንቱ እየሞከረ ነው። የተቀመጡ ነገሮች አሉ እና ትምህርት የማግኘት መብቱ ላይ ሊቀየር የሚችል ነገር ያለ አይመስለኝም። አዲሱ የዶናልድ ትራምፕ አስተዳደር የዩናይትድ ስቴትስ የስደተኞች ቅበላ መርሃ ግብርን ላልተወሰነ ጊዜ ማገዱን ባስታወቀበት ትእዛዝ ላይ በውጭ ጉዳይ መስሪያ ቤቱና የጸጥታ መስሪያ ቤቱ ውሳኔ መሰረት የሀገሪቱን ብሔራዊ ጥቅም ባከበርና የጸጥታ ስጋት የማይሆኑ ጉዳዮችን ባጤነ መልኩ እንደ ሁኔታው የስደተኞች ቅበላ ሊከውን እንደሚችል ተጠቁመዋል። ሁለቱም መሥሪያ ቤቶች መርሃ ግብሩን ከገመገሙ በኋላ በዘጠና ቀናት ውስጥ ዳግም ስራ የመቀጠሉን ሁኔታ እንዲወስኑም ትእዛዝ ተሰጥቷል። በስደተኞች ቅበል አስተዳደር ውስጥ የህዝብ ደህንነትና ብሔራዊ ደህንነት ዋና ጉዳዮች መሆናቸውን ማረጋገጥ፣ ሙሉ በሙሉና በትክክል ወደ ዩናይትድ ስቴትስ መግባት የሚችሉትን ስደተኞች ብቻ መቀበል፣ ዩናይትድ ስቴትስ የቀረጥ ከፋዮቿን ሀብት መጠበቋን ማረጋገጥ የፖሊሲው ዓላማ እንደሆነ በትእዛዙ ማብራሪያ ላይ ተጠቁመዋል። የተከበራችሁ ተመልካቾቻችንና አድማጮቻችን የአርብ ጥር 23 2017 ዓ ምት የአሜሪካ ድምፅ ዝግጅቶቻችን እነዚህን ይመስሉ ነበር። ከመሰናበታችን በፊት የምሽቱን የአለም ዜናዎችን በድጋሚ ዋና ዋናዎቹ ላስታውሳችሁ። የሶማሊያ ፑንትላንድ ግዛት ባለስልጣናት የመኖሪያ ፍቃድ የሌላቸው የውጭ አገር ዜጎችን ከሀገራችሁ ለማስወጣት በወሰዱት እርምጃ በቦሳሶ ከተማ የሚኖሩ በመቶዎች የሚቆጠሩ ኢትዮጵያውያን መያዛቸውን አስታውቋል። በቁጥጥር ስር የዋሉ ስደተኞች ወደ ኢትዮጵያ እንዲመለሱ ለማድረግ በጭነት መኪና ከከተማ እንዲወጡ ማድረጋቸውም ተገልጿል። ምስራቃዊ ኮንጎ ትልቅ ከተማ የተቆጣጠሩት በሯንዳ የሚደገፉት አማጽያን ዋና ከተማዋ ኪንሻሳን እስከሚቆጣጠሩ ድረስ ትግላቸውን እንደሚቀጥሉ ሐሙስ እለት አስታውቋል። የአገሪቱ ፕሬዚዳንት ፊሊክስ ቲሴሴኬዲ በበኩላቸው አማጽያኑ ለመቆጣጠር ከፍተኛ ወታደራዊ ቅስቀሳ እንዲያደርጉ ጥሪ አቅርበዋል። በተመሳሳይ በዲሞክራቲክ ሪፐብሊክ ኮንጎ በመንግስትና ኤም 23 በተሰኘው ታጣቂ ቡድን መካከል የሚካሄደውን ጦርነት ለማስቆም አስቸኳይ የተኩስ አቁም ስምምነት እንዲደረግ የምስራቅ አፍሪካ ማህበረሰብ አባል ሀገራት አመራሮች ጥሪ አቅርበዋል። የፈረንሳይ ኃይሎች አፍሪካዊቷ ቻድ ሙሉ በሙሉ ለቀው ወጥተው መጨረሳቸውን የአገሪቱ ፕሬዚዳንት ማሀማት ኢድሪስ ዴቢ በደስታ ተቀብለውታል። ይህም የፈረንሳይ ጃሃዲስት ታጣቂዎች በስፋት ከሚንቀሳቀሱበት የአፍሪካ ሳል ቀጠና የመውጣቱ ሂደት የመጨረሻው ምዕራፍ ነው ተብሏል። ሮብ ምሽት ዋሽንግተን ዲሲ ውስጥ በረራ ላይ ያሉ በመጋጨታቸው ለ67 ሰዎች ህይወት መጥፋት ምክንያት የሆኑት ሁለቱን አውሮፕላኖች ከወደቁበት የፖቶማክ ወንዝ ለማውጣት የሚደረገው ጥረት እንደቀጠሉት ናቸው። የሚሉት ከምሽቱ ዜናዎቻችን መካከል የነበሩት ናቸው። አድማጮቻችንና ተመልካቾቻችን በምሽቱ ከአሜሪካ ድምፅ ጋር ለቀረቡ ዝግጅቶች ጋር ከኛ ጋር አብራችሁ ስለቆያችሁ እናመሰግናለን። እያስተናገድኳችሁ የነበርኩት አስማማየ ነኝ። የስቱዲዮ ቅንብሩን ብራና ይሉ የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ በድጋሚ እያመሰገን በዚሁን ሰናበታል። للن ملك ما مشت